ማህደረ ዜና ከአፍጋኒስታን እስከ ኢራቅ በድል መጠናቀቁ የተነገረለት ጸረ ሽብር ጦርነት ዳግም ጦር ያዘመተበት በዩክሬን ሰበብ ጦር የተማዘዙ ጠላቶች ሶሪያ ላይ እንደ ጥሩ ወዳጅ በጋራ የዘመቱበት የሰው ልጅን የሚፈጅ የሚያሰድደውን ጦርነት የሚያግፈጠፍጠው ዓለም ለዛፍ ዕፅዋት፣ ለከባቢ አየር ደህንነት በጋራ ሊሰራ ቃል የገባበት ዓመት የ365 ቀናት ጉዞውን ሊያገባድድ እነሆ ዛሬ የዘጠኝ ቀናት ዕድሜ ብቻ ቀረው። ጊዜው ይሮጣል፣ ሕይወትም አጭር ናት። በጎርጎሮሳዊው 2015 ከአፍሪቃና ከአውሮጳ ውጭ ባለው ዓለም የተከናወኑ አበይት እውነቶችን በሁለት ክፍል እንቃኛለን። ክፍል አንድን ዛሬ እንሆ የዩክሬንን ፖለቲካዊ ስርዓት በበላይነት የመቆጣጠሩ ሽሚያም ከምዕራባውያን መንግስታት ጋር ጠመንጃ ካማዘዘ ጠብ የዱላት ሩሲያ የራሷን ፖለቲካዊ ተጽዕኖ የምታሳርፍበትን ክበብ ለመፍጠር ያደረገችው ጥረት የምንምንም ቢሆን ጥሩ ውጤት ያሳየው ዓመቱ መጀመሪያ ላይ ነበረ። የሞስኮና የዋሽንግተን ብራስልስ ፖለቲከኞች የኪየቭን ቤተ መንግስት በየታማኞቻቸው በኩል ለመቆጣጠር የገጠሙት ፍትጊያ አጓጉል ባርቆም ክሪምን ከሩሲያ አስለጥፎም ምስራቃዊ ዩክሬንን ከጦርነት ከሞጀረ ወዲህ ምዕራባውያኑ ተሻራኪዎች የሞስኮ ባላንጦቻቸውን ለማንበርከክ ያላደረጉት ከነበረም በእርግጥ ምላጭ መሳብ ብቻ ነበረ። ምዕራባውያን መንግስታት የነዳጅ ዘይት ዋጋን ከማርከስ እስከ ምጣኔ ሀብት ማዕቀብ ከውጊያ ልምምድ ጦር እስከ ማስፈር ከወረራ ዛቻ እስከ ፕሮፓጋንዳ ዘመቻ የተረባረቡባት ሩሲያ ከአራት ደካማ ግን ስልታዊ ጎረቤቶቿ ጋር የምጣኔ ሀብት ህብረት መሠረተች። የዛሬው አሮጌ ዓመት አንድ ማለቱ ነበረ። ሩሲያን ከቤሎሩስ፣ ከአርሜኒያ ከካዛክስታንና ከኪርጊስታን ጋር የሚያስተናብረው ዩሮኤዥያ የተሰኘው ህብረት የምዕራቦቹን ተጽዕኖ ለመቋቋም በእርግጥ ይምንት ነው። ስነልቡናዊ ጥቅሙ ግን በተለይ ለሞስኮዎች ቀላል የሚባል አይነት አይደለም። በዩክሬን ሰበብ የናረው የምዕራባውያንና የሩሲያ እሰጣ ገባ ውጤት አስተጋብኦቱ የሁለቱን ወገኖች ፖለቲከኞች በሚያራውጥበት መሃል የአውሮጳ ስልጣኔ የውበት የፍቅር ተምሳሌቲቱ ከተማ ተሸበረች። ፓሪስ ጥር ሰባት ነበር። ሁለት ወንድማማቾች ታጣቂዎች ሻርሊ ኤብዶ የተሰኘውን የፈረንሳይ ምጸታዊ መጽሔት ቢሮን ወረው የመጽሔቱን አዘጋጆች፣ ባልደረቦችና አንድ ወታደርን በድምሩ አስራ ሁለት ሰዎች ገደሉ። ሐዘን ውግዘት aujourd'hui c'est la république tout entière qui a été agressée la république c'est la liberté d'expression ዛሬ መላዋ ሪፐብሊክ ተጠቃች። ሀሳብን በነጻነት ለመግለጽ ለባህል፣ ለስነ ጥበብ፣ ለብዝሃነትና ለዲሞክራሲ የቆመችው ሪፐብሊክ ተጠቃች። ገዳዮቹ ሊያሳኩ የፈለጉት ይህ ነው። ይሁንና ነጻነት ከአረመኔዎች በላይ ጠንካራ ናት። ፈረንሳይ እሴቷን ለማስከበር በጋራ እስከ ቆመች ድረስ ጠላቶቿን ሁሌም ታሸንፋለች። ስለዚህ ሁላችሁም በጋራ እንድትቆሙ ጠይቃለሁ። መልሳችን ይህ መሆን አለበት። ነቢዩ መሐመድን የሚያንቋሸሽ ስዕል አትሟል በተባለው መጽሔት አዘጋጆች ላይ የተፈጸመው ግድያ ፓሪሶችን ለበቀል ሲያንተከትክ፣ አንድ ሌላ ታጣቂም እዚያው ፓሪስ ከሚገኝ አንድ የአይሁድ የምግብ ሸቀጣሸቀጥ መደብር ገብቶ በትንሹም አራት ሰዎች ገደለ። ገዳዎቹም ሁሉም ተገለዋል። የመጀመሪያው ጥቃት በተፈጸመ በአራተኛው ቀን የአርባ አራት ሀገራት መሪዎችና ከሁለት ሚሊዮን የሚበልጡ የፓሪስና የአካባቢው ነዋሪዎች ግድያውን አውግዘው ከፈረንሳይ ጎን መቆማቸውን በሰልፍ አረጋገጡ። የጀርመኗ መራሄተ መንግሥት ወይዘሮ አንጌላ ሜርክል እንዳሉት ያን ያህል መሪና ሕዝብ አደባባይ መውጣቱ ጀርመንን ጭምር የሚያኮራ ነው ይህ የሚያመለክተው የነፃነት የእኩልነትና የወንድማማችነት አስተሳሰብን የሚያጠናክሩ ብዙ ሰዎች መኖራቸውን ነው። እና እኛ ዛሬ እንደ ጀርመን ፌዴራላዊ መንግስት ይህንን እንደምንደግፍና የፈረንሳይ ታሪካዊ ወዳጅ እንደመሆናችን መጠን በዚህ ክፉ ሰዓት ከመላው ፈረንሳዊ ጎን መቆማችንን ስንናገር ኩራት ይሰማናል። ጽናቱንም እንመልላችኋለን። በየመን የአልቃይዳ ቅርንጫፍ አባላት ናቸው የተባሉት አሸባሪዎች ፓሪስ ላይ የጣሉትን ጥቃት ለመበቀል ሀያሉ ዓለም ዣስዌ ሻርሊ እኔም ሻርሊ ነኝ እያለም ወደ ደቡብ አረቢያ ሲያማትር ወትሮም ሰላም የራቃት ድሃይቱ አረባዊት ሀገር እርስ በርስ ስትፋጅ ያገኛት። የሀገሪቱን መንግስት የሚወጉት የሆቲ አማጽያን ርዕሰ ከተማ ሰንአን ከተቆጣጠሩ ወዲህ አንዴ ታግቻለሁ፣ ሌላ ጊዜ ስልጣን ለቅቄያለሁ ሲሉ የነበሩት ፕሬዚደንት አብድረቦ መንሱር ሃዲም ወደ ትውልድ ግዛታቸው ደቡብ የመንሸሹ ጦርነቱም ጋመ። ምልቂቱ ቀጠለ። ነዳጅ የለም፣ መብራት የለም፣ ውሃ የለም። እያንዳንዱ መሰረታዊ አቅርቦቶች የሉም። ምንም አይነት ለህዝቡ የሚደርሰው እርዳታ የለም። የተባበሩት መንግስታት ከሚረዳው ይልቅ እኛ አሁን በጉልህ እያየን ያለ ነው፣ የመን ውስጥ ያሉ ሀብታሞች ከራሳቸው ወጪ ማንነታቸውን ሳይገልጡ ውሃ እያመጡ በመኪና እየገለበጡ ለህዝቡ ውሃ ያዳረሳሉ። እራሱ ሀብታሙ ዱቄት ያድላል። ምን ይላል እና ህዝቡ ራሱ ነው እየተደጋገፈ ያየ ነው እንጂ እኛ ከውጭ የመጣ እርዳታ ያየነው ነገር የለም። የሰንዓው ወኪላችን ግሩም ተክለ ሃይማኖት ያን እንደታዘበው ጥርም አበቃም። የካቲት ሰባት የዩክሬኑ ፕሬዚደንት ፔትሮ ፖሮሼንኮም ቴሌቪዥን ካሜራ ፊት ቀርበው የተናገሩት ሀገራቸውን የሚያወድመውን ጦርነት፣ ግጭት፣ ሽኩቻ ለማርገብ የሚደረገውን ዲፕሎማሲያዊ ጥረት ጨርሶ ያዳፍነዋል አሰኝቶ ነበረ። ፖሮሼንኮ ከተማረኩ ወይም ከተገደሉ የሩሲያ ወታደሮች የተገኘ ያሉትን የሩሲያ ፓስፖርት እያገላበጡ ሀያል ጎረቤታቸውን የወነጀሉት ህዳር 2013 የጀመረውን የዩክሬንን ቀውስ ለማርገብ በተለይም ምስራቃዊ ዩክሬንን የሚያወድመውን ጦርነት ለማስቆም የሚረዳ ስምምነት ይፈረማል ተብሎ በሚጠበቅበት ወቅት ነበረ። 2014 የምዕተ ዓመታትን ቢቀር ያስርታትን ጊዜ የኋሊት አሽከርክሮታል። ጎረቤታችን ዓለም አቀፍ ሕግን ጥሳ የግዛታችንን አካል ከግዛቷ ቀይጣለች። ዛሬ የቀድሞዋ ስልታዊ ወዳጃችን በሉዓላዊት ሀገራችንና በተባበሩት መንግስታት ድርጅት መስራች ሀገራችን ላይ ሁሉን አቀፍ ጦርነት ከፍታብናለች። በሁለቱ የቀድሞ ወዳጅ ሀገራት መካከል በተገነባው የጥላቻ ግንብ ላይ የውሸትና የፕሮፓጋንዳ ክምር እየተደፈደፈ ነው። በአንድ ወቅት ሸቀጦችን ለማጓጓዣ ሀገር ጎብኚዎችን ለማመላለሻ ያገለግሉ የነበሩት የድንበር መንገዶች ዛሬ የሩሲያ ታንኮች፣ መድፎች፣ ሮኬት ማወንጨፊያ የጫኑ ብረት ለበስ ተሽከርካሪዎች ይርመሰመሱባቸዋል። የቸኮላት ነጋዴው ቱጃር ፖለቲከኛ ወቀሳ፣ ውግዘት ሞስኮዎችን የታሰበውን ያክል ያስጨነቀ አልመሰለም። እንዲያውም ውግዘት፣ ወቀሳ፣ ክሱ በተሰማ በአምስተኛው ቀን ፕሬዚደንት ቭላዲሚር ፑቲን ከአውጋዥ ከሳሻቸው ጋር ስለ ተኩስ አቁም ይነጋገሩ ያዙ። ሁለቱ መሪዎች የቤሎሩስ የጀርመንና የፈረንሳይ አቻዎቻቸውን ጨምረው ሺዎችን የገደለውን የምስራቅ ዩክሬንን ጦርነት ለማስቆም ተስማሙ የካቲት 12 ነበረ በምዕራባውያን በሚደገፈው በዩክሬን መንግሥትና ሩሲያ በምትረዳቸው አማጽያ መካከል ተኩስ አቁም ሲፈረም የካቲት 12ቱ 139ኛው ነበረ ከሙላ ጎደል እስካሁን ገቢራዊ የሆነውም ይኸው ነው የተባበሩት መንግስታት ድርጅት 2015ን የብርሃንና የአፈር ዓመት ብሎ ሰይሞት ነበረ። የድርጅቱ የጸጥታ ጥበቃ ምክር ቤት ያኔ አዲስ በነበረው አመት ካሳለፋቸው ውሳኔዎች ቀዳሚው ግን የአፈርን መጠበቅ ወይም የብርሃንን መዳረስ የሚመለከት አልነበረም። እንዋጋ የሚል እንጂ ማንን አሸባሪን ውሳኔ ቁጥር 2199 በጸደቀ በሁለተኛው ሳምንት የአሸባሪነት ስምዝናው ገናኘውና ራሱን የኢራቅና የሶሪያ እስላማዊ መንግስት፣ አይሲስ በእንግሊዝኛ ምህጻሩ ብሎ የሚጠራው ቡድን ኒምሮድ፣ ሐጥራቅና፣ ዱር ሻሪኩን የተባሉትን የኢራቅ ጥንታዊ ከተሞች ማውደሙ ተዘገበ። የናይጄሪያው አሸባሪ ቡድን ቦኮ ሐራምም የአይሲስ አባል መሆኑን አወጀ። መጋቢት 12 ሳውዲ አረቢያ መራሹ የአረብ ሀገራት ጦር የመንን በጦር ጀት መደብደብ ጀመረ። መጋቢት 25 ነበረ። አብዛኛውን የመንን የሚቆጣጠሩትን የሆፌ አማጽያንን ለማጥቃት የዘመቱት የተባባሪዎቹ ሀገራት የጦር ጀቶች ድብደባ ጥፋት ለኢትዮጵያውያን ስደተኞች ተርፎም ነበረ። እንደገና ግሩም ተክለ ሃይማኖት። ከላይ ሚሳይል ከስር ደግሞ ቢላ እየጠበቀው ነው። ረሀብም ችግርም ይይዞታል። ግን ያው የምንገባበት ወይንም የምንጠለልበት ሁኔታ ወይንም ሀገር አለን ብለን ወደ ሀገር የምንገባበት ሁኔታ የለም። በፖለቲካ ችግር የወጣው ሰዎች አለን ዩኤንኤችሲአር አለ ብለን ዩኤንኤችሲአር የሚያንቀሳቀሰን ነገር የለም። የሶሪያና የኢራቅ አስር ሺ ስደተኛ ሲወጣ ኢትዮጵያና ኤርትራውያን ሰባት ሺ አምስት መቶ ነው ጥለው ነው። የተባበሩት መንግሥታት ድርጅት እንዳስታወቀው ከመጋቢት እስካሁን በቀጠለው ጦርነት በትንሽ ግምት ስድስት ሺህ ሰው ተገድሏል። መቶ ሺዎች ቆስለዋል። ሚሊዮኖች ተሰደዋል። ትናንት ከወደ ጄኔቭ የደረሰን ዘገባ እንደጠቆመው ግን አቅሙም ገንዘቡም ሞራሉም የተመናመነባቸው የተፋላሚ ኃይላት አዛዦች ታማኞቻቸው የሰላም ውል እንዲፈራረሙ ሳይፈቅዱ አልቀሩም። ሚያዝያ 25 ካታማንዱ ኔፓል ድንገት እንደሰደች አነዘረኝ። ከራሴው ሰውነት የመጣ ነበር የመሰለኝ። ብድግ ስል ሙሉ በሙሉ ይነጠኝ ጀመር፣ ቤቱም ይርገፈገፋል። ወደ ውጭ ወጣሁ። ያው ነው፣ ሁሉም ይንቀጠቀጣል። እና ህንፃ ቤቱ፣ ግንቡ፣ አጥሩ፣ ሁሉም ተደረመሰ እልቂት። የሂማልያዋ ተራራ ሀገር ህዝብ፣ ተፈጥሮም ፈጣሪም ጨከነበት። አቅምም የለውም። 8857 ሰው ረገፈ። በሬክተር መመዘኛ 7.8 የተለካው የመሬት መንቀጥቀጥ ህንድ ቻይናም ባንግላዴሽም ተሻግሮ 160 ሰው ገድሏል። በሁለተኛ ሳምንቱ እንደገና ኔፓል ተመልሶ ከመጀመሪያው መቅሰፍት የተረፉ 218 ሰዎችን አጠናቀቀ። ግንቦትም አበቃ። የቀሪውን መንፈቅ ሳምንት ለማየት ያብቃን። ነካሽ ማመድ ነኝ። ቸር ያሰማል።